ኤርትራና የቀጠለው የስደተኞች ቀውስ በሚል ርዕስ ለመወያየት የተጠራው ይህ ስብሰባ በተለያዩ የኤርትራና ሌሎች የሰብአዊ መብት ድርጅቶች የተዘጋጀና ልዩ ልዩ ድርጅቶችና በጀርመን የሄሰን ግዛት የአውሮፓ ልዑክ ድጋፍ የተደረገለት መሆኑ ታውቋል። ዶክተር ዳንኤል መኮንን ከኤርትራ ውጭ የተመሠረተው የኤርትራ የሕግ ባለሙያዎች ማህበር ዳይሬክተር ሲሆኑ ከስብሰባው አዘጋጆች አንዱ ናቸው። ዋናው ዓላማችን ባለፉት ሁለት ዓመታት በአውሮፓ መንግስታት እየታየና ወይ ደግሞ እየጎላ የመጣው ስለ ኤርትራውያን ስደተኞች እየወሰዱ ያሉት የተሳሳተ ፖሊሲ መለውጥ ሁኔታ የሚገባ ለመነጋገርና ትክክል ያልሆነ ወይ እውነታን ያለውን የፖለቲካ የኤርትራ የፖለቲካ ሁኔታ ክስተት መሆኑን በዚህ ጉዳይ ለመነጋገር ከዛም አልፎ የሚመለከታቸው የአውሮፓ ፖሊሲና የውሳኔ አሰጣጥ መርህ ኃላፊዎች ትክክለኛውን የሆነ መስመር እንዲከተሉ ለማስገንዘብና ለማሳሰብ ነው የተሰበሰብ ነው። ነጻ ሀገር ከሆነች ገና ከሁለት አስር ዓመታት በላይ ብዙም ያልዘለቀችው ኤርትራ የስደተኞች ምንጭ በመሆን ግን በቀዳሚነት ከሚጠቀሱት ሀገሮች አንዷ ናት። ብዙዎቹ የአፍሪካ መንግስታት ዜጎቻቸውን ለስደት የሚገፉ በመሆናቸው የበርካታዎቹ የአፍሪካ ሀገሮች ወጣቶች ለስደት የተዳረጉ ቢሆንም ከኤርትራ የሚሰደዱት ደግሞ እጅግ ብዙ እንደሆኑ ነው የሚወጡ መረጃዎች የሚያሳዩት። የመንግስታቱ ድርጅት የስደተኞች ጉዳይ ጽፈት ቤት ባለፈው ዓመት ባወጣው ዘገባ እንደገለጸው በወር አምስት ሺህ ስምንት መቶ ኤርትራውያን ይሰደዳሉ። ይህ አሀዝ አምስት ሚሊዮን ህዝብ ላላት ኤርትራ ከፍተኛ መሆኑ የሚታወቅ ሲሆን በዚህም ምክንያት አንዳንዶች አገሪቱን በፍጥነት ሰው አልባ እየሆነች ያለች ሀገር ያሉ ይገልጿታል። ይሁን እንጂ ጥቂቶች ደግሞ የኤርትራ ሁኔታ በመጠኑም ቢሆን መሻሻል እያሳየ ነው ማለት የጀመሩ ሲሆን የአውሮፓ ህብረት በኤርትራ ስደተኞች ላይ ያሳየው ለውጥም ከዚህ አንጻር ነው በማለት ይከራከራሉ። በመንግስታት ድርጅት የኤርትራ ሰብአዊ መብት ራፖርተር ወይዘሮ ሼይላ ኪታሮት ግን የዚህ አይነቱ ክርክር በእውነታው ላይ የተመሰረተ አይደለም በማለት የኤርትራ የሰብዊ መብት ይዞታ ለውጥ እንዳላሳየ ነው በስብሰባው የገለጹትና ለዶቼቬሌም የተናገሩት ባለፉት ዓመታት ስገልጻቸው የነበሩት የሰብዊ መብት ጥሰቶች ማለት የዘፈቀደ እስራት፣ የግለሰቦች መሰወር፣ ቁምስቅል ማሳየትና ከወታደራዊ አገልግሎት ጋር የተያያዙ የሰብዊ መብት ጥሰቶች ሁሉም እንዳሉ ናቸው በማለት ሁኔታዎች የተሻሻሉ መሆናቸውን የሚያሳዩ መረጃዎች እንደሌሏቸው አስረድተዋል እስከ ቅርብ ጊዜ ድረስ የአውሮፓ መንግስታት ምንም እንኳ በኤርትራ ያለው ሁኔታ እንዲለወጥ ተገቢውን ያህል ጫና ባያደርጉም ስደተኞችን ተቀብሎ በማስተናገድ በኩል ግን የተሻሉ ነበሩ ማለት ይቻላል ይሁን እንጂ ከቅርብ ጊዜ ወዲህ ሁኔታዎች ባልተለወጡበት ሁኔታ ስደተኞችን አለመቀበል ብቻ ሳይሆን መልሶ ለመላክም ፍላጎት እያሳዩ መሆናቸው አሳሳቢ እንደሆነ በስብሰባው በሰፊው ተወስቷል ስደት በሚፈጥረው የአእምሮ ጭንቀት ላይ ምርምር የምታደርገውና ለሴሚናሩ ከለንደን የመጣችው ወይዘሪት ሰላም ኪዳኔ ግን የአውሮፓ ሕብረት ችግሩን በአጭር መነጽር በማየት ማቃለል እንደማይችል ለማስገንዘብ ነው፣ አንዱ የስብሰባው ዓላማ ትላለች። እኔ በግሌ በጥንካሬ ማሳሰብ የምፈልገው ነገር ቢኖር አጭር እይታ ወይ ደግሞ አጭር ጊዜን የተመለከተ ቁጥሮችን መቀነስ ወይ ወደ አንድ ቦታ የሚሄደውን ቁጥር ማስተካከል፣ እንደዚህ እንደዚህ አይነቶችን አጠር ያለ እይታ ያየ ፖሊሲ ማምጣታችን ረዘም ባለ ጊዜ ውስጥ ያለውን ችግር አይፈታልንም። ሰዎች ስደተኞች ወደ ዩሮፕ ባይመጡም ሊቢያ ውስጥ በጣም ከፍተኛ የሆነ ክራይሲስ እየፈጠርን ነው። አካባቢው ብዙ ክፍተታት ያሉበት አካባቢ ነው። ብዙ ለጸጥታ የማይመቹ ነገሮች ያሉበት ሲችዌሽን ነው። እንደዛም እንኳን ባይሆን በጣም በርከት ያሉ ሰዎች ችግር ላይ እየወደቁ ነው እና ያ በጣም ረዘም ያለ ጊዜ የሚፈጅብን ፕሮብሌም ኢንኩቤት እያደረግን ነው። ያንን ነገር ነው ማሳየት የምንፈልገው። ከዚሁ ስብሰባ በኋላ ባለስልጣኖች ይኖራሉ እንግዲህ የተለያዩ ማግባባት ስራዎችም ይኖራሉ። ከዚህ በኋላ የአውሮፓ መንግስታት በኤርትራ ስደተኞች ላይ ምናልባት ለውጥ ያሳያሉ፣ የመቀበል ወይም እንዳይመለሱ የማድረግ ተብሎ ይጠበቃል። ለውጥ ፕሮሰስ ነው። ስለዚህ ኢሚዲትሊ ከዚህ በኋላ የሚጻፍና ነገ ከነጎዲያ የምናነበው ለውጥ ይኖራል ብዬ አልጠብቅም። ግን ያስተሳሰብ ለውጥ ይኖራል ብዬ በጣም እጠብቃለሁኝ። እሱ ነው ጠብቀ። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።